በመቀጠል የሚቀርበው የዜና መጽሔት ዝግጅታችን በአራት ርዕሶች ላይ ያተኩራል። እነሱም የሰማያዊ አመራር አባላት የፍርድ ቤት ችሎት፣ የዞን ዘጠኝ የኢንተርኔት አምደኞች ሽልማትና ትርጉሙ፣ የአብዴታ ክፍፍል በአፋርና መፍትሄ ያላገኘው የአውሮፓ ስደተኞች ቀውስ የሚሉ ናቸው። ወደ መጀመሪያው ዘገባ እንለፍ። የፌዴራል ከፍተኛ ፍርድ ቤት 14ተኛ የወንጀል ምድብ ችሎት በብርሃኑ ተክለ ያሬድ መዝገብ በተከሰሱ አራት የሰማያዊ አመራር አባላት ላይ ብይን ለመስጠት ዛሬ ቢሰበሰብም ለውሳኔው ሌላ ተለዋጭ ለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ድንበር አቋርጠው ወደ ግንቦት ሰባት ሊቀላቀሉ ሲሉ እጅ ከፍንጅ መያዛቸው የተገለጸው እነዚሁ ተከሳሾች ዛሬ ያቀረቡትን አቤቱታም አዳምጧል። ተከሳሾቹ እነ ብርሃኑ በማረሚያ ቤት እርስ በእርሳቸው እንዳንገናኝና ሕክምና እንዳናገኝ ተከልክለናል ሲሉ ለፍርድ ቤቱ ተናግረዋል። ጉዳዩን ያዳመጠው የፌዴራል ከፍተኛ ፍርድ ቤት 14ተኛ የወንጀል ምድብ ችሎት ይህ አስተዳደራዊ ችግር እንደሆነ በመጥቀስ የሚመለከታቸው ኃላፊዎች እንዲያስተካክሉ ትእዛዝ ሰጥቷል። ዝርዝር ዘገባውን ዮሐንስ ክብረ እግዚአብሔር ከአዲስ አበባ ልኮልናል። የፌዴራል አቃቢ ሕግ ድንበር አቋርጠው ወደ ግንቦት ሰባት ሊቀላቀሉ ሲሉ እጅ ከፍንጅ ተይዟል ብሎ ክስ ያቀረበባቸው የሰማያዊ ፓርቲ አባላት ብርሃኑ ተክለያሬድ ኢየሩሳሌም ተስፋው ደሴ ካሕሳይ ና ፍቅረ ማርያም አስፋው ናቸው ተከሳሾቹ ድርጊቱን መፈጸማቸውን አምነው ጥፋት አለመሆኑን ግን ክደው ተከራክረዋል ችሎቱ ለዛሬ የተቀጠረው የአቃቤ ሕግ ክስና የተከሳሾቹ መቃወሚያ ግራና ቀኝ መርምሮ ብይን ለመስጠት ነበረም ሆኖም ግን ለህዳር 21 2008 ዓ ም ተለዋጭ ቀጠሮ ይዟል ተከሳሾቹ በዕለቱ በማረሚያ ቤቱ ደረሰብን ያሉት በደል ለችሎቱ አስረድቷል። ወጣት ብርሃኑ ተክለያሬድ ለችሎቱ እንዳስረዳው እኛ ያለ ጠበቃ ስለሆነ የምንከራከረው፣ እርስ በርሳችን መመካከር እንፈልጋለን። ሆኖም ግን ማረሚያ ቤቱ ይህን ሊፈቅድልን አልቻለም። እኔ በሽተኛ ነኝ። ሆኖም ግን ማስታገሻ መድኃኒት ከመስጠት በዘለለ ተገቢውን ሕክምናና ፈውስ ማግኘት አልቻልኩም። በመሆኑም ፍርድ ቤቱ ማረሚያ ቤቱ ይህን እንዲያስፈጽም ትዕዛዝ ይስጥልኝ ሲል ለችሎቱ አቤቱታ አሰምተዋል። የማረሚያ ቤት ተወካይ ተጠይቀው ጉዳዩንና አቤትታውን እንደማያውቁ አስፈላጊ ከሆነ ግን በሁለት ቀናት ጊዜ ውስጥ አጣርተው ምላሽ ይዘው ሊቀርቡ እንደሚችሉ አስረድቷል። ችሎቱ እንዲህ አይነት አስተዳደራዊ ጉዳዮች እዛው ባሉ ኃላፊዎች መፈታት እንዳለባቸው አስተያየት በመስጠት ማረሚያ ቤቱ ከሚተዳደርበት ሕግና ደንብ አንጻር ተገናዝቦ መፍትሄ እንዲሰጠው አሳስበዋል። በተመሳሳይ ዜና ለግንቦት ሰባት አባላት ትመለምላለህ ተብሎ የተከሰሰው የሰማያዊ ፓርቲ አርባ ምንጭ አስተባባሪ አቶ በፈቃዱ አበበ የመከላከያ ምስክር ለመስማት ለህዳር 16 2008 ዓ ም ተለዋጭ ቀጠሮ ተይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም በኢትዮጵያ መንግስት የጸረ ሽብር ሕግ ክስ የተመሰረተባቸው የዞን ዘጠኝ የኢንተርኔት አምደኞች የዓለም አቀፍ የፕሬስ ነጻነት ሽልማት አሸናፊ ሆኑ። ከጦማሪያኑ መካከል አራቱ አሁንም በስር ላይ ሲሆኑ ሁለቱ መፈታታቸው አይዘነጋም። እሸት የበቀለ ዝርዝር ዘገባ አለው። በኢትዮጵያ መንግስት የጸረ ሽብር ሕግ የተከሰሱት የዞን ዘጠኝ የኢንተርኔት ጸሐፍት የዓለም አቀፍ የፕሬስ ነጻነት ሽልማት አሸናፊ ሆነዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ተለምዷዊው ሚዲያ በፋይናንስ እጦት በመንግሥት ጫና በተዳከመበት ሀገር ውስጥ ለተጫወቱት አዎንታዊ ሚና ጸሐፍቱን እንደሚሸልም አስታውቋል። በዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የምስራቅ አፍሪቃ ተወካይ ቶም ሮድስ በሽልማቱ የዞን ዘጠኝ ጸሐፍት ሀሳብን ለመግለጽ ነፃነት ላበረከቱት አስተዋጽኦ እውቅና ከመስጠት ባሻገር በኢትዮጵያ ያለውን ነባራዊ ሁኔታ ለማሳየት መታቀዱን ተናግረዋል። እንደ ቶም ሮድስ ከሆነ የኢንተርኔት ጸሐፍቱ በወጣት ኢትዮጵያውያን ዘንድ ያሳደሩት አወንታዊ ተጽዕኖም ከፍተኛ ነው። ሰዎች ጦማሪያኑ የሚሰሯቸውን ስራዎችና ጦማራቸውን ይከታተላሉ። በኢትዮጵያ ነፃ ሚዲያ በተለይም ደግሞ ነፃ የድረገጽ ሚዲያ እንዲኖር የሚያደርጉትን ጥረት ይደግፋሉ። ከዞን ዘጠኝ የኢንተርኔት ጸሐፍት በተጨማሪ ከማሌዥያ ዙልኪፍለ አንዋር፣ ከፓራጓይ ካንዲዶ ፊጌሬዶና በሶሪያ በድብቅ የሚሰራው የራቃ ማህበረሰባዊ ጋዜጣ ስብስብ በመጪው ህዳር 14 ቀን 28 ዓመተ ምህረት ኒውዮርክ ውስጥ ሽልማት ይበረከትላቸዋል። ከዞን ዘጠኝ ኢ መደበኛ ቡድን አባላት መካከል ከሶሊያና ሽመልስ በስተቀር ስድስቱ በቀረበባቸው ክስ ለእስር ሲዳረጉ፣ አራቱ አሁንም አልተፈቱም። በዞን ዘጠኝ ጸሐፍት ላይ የቀረበው የክስ መዝገብ ላይ በቀዳሚነት የሰፈረው ስም የሶሊያና ሽመልስ ነው። የዓለም አቀፍ የፕሬስ ነፃነትን አዋርድ ማግኘት ትልቅ ዕውቅና ነው። ለምን እውቅና ከሶስት ሀገራት ከመጡ ሌሎች ከሆኑ ማግኘት በዓለም አቀፍ ደረጃ እውቅናው ደስ ይላል። በተለይ ደግሞ በእስር ለሚገኙ ዘጠኝ ጦማሪያ እንዲሁም ሌሎች ሀሳብን በነጻነት መግለጽ መብት ጋር በተያያዘ ዋጋ እየከፈሉ ላሉ ና ለከፈሉም ለነበሩ ሰዎች ኢትዮጵያ ያለው የፕሬስ ጉዳይ በጣም አፋኝ እንደሆነ ና አስቸጋሪ እንደሆነ እውቅና መሰጠቱ ጥሩ ነው፣ አስደሳች ነው። ሌት ከቀን ይሄንን ጉዳይ መስዋዕትነት የከፈሉበት ያሉት ሰዎች መስዋዕትነታቸው እንዳልተረሳ፣ በዓለም አቀፍ ደረጃም እንደታወቀ ማጽናኛ ይሆናል። ስለሚያገባን እንጦምራለን የሚል መፈክር ላነገቡት የዞን ዘጠኝ የኢንተርኔት አምደኞች ሊበረከት የተዘጋጀው ሽልማት ሀሳብን የመግለጽ ነጻነት መብት በኢትዮጵያ የተጋረጠበትን ፈተና እንደሚያሳብቅ ሶሊያና ታምናለች። የፕሬስ ነጻነትን ሽልማት መውሰድ ማለት የሚያሳየው ተቃራኒ መረጃ ምንድን ነው? አገሪቷ ያለችበትን የሀሳብ ነጻነት መግለጽ መብት ደረጃ በጣም ዝቅተኛ መሆን ነው። እሱ ደግሞ ማንንም አያስደስትም። ሁላችንም የፕሬስ ነጻነት አዋርዱ ቀርቶ ግን ኢትዮጵያ ሀሳብ በነጻነት የሚገለጽባት ሀገሮች አንዷ ሆና ጋዜጠኞችም ሆኑ ጦማሪያንም ሆኑ ሌሎች ሀሳባቸው የሚገልጹ ሰዎች በነጻነት የሚኖሩባት ሀገር ብትሆን ነበረ የተሻለ የሚሆነው። በዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የምስራቅ አፍሪቃ ተወካይ ቶም ሮድስ በኢትዮጵያ ያለው የኢንተርኔት ተደራሽነት አሁንም ውስን ቢሆንም በመጪዎቹ ዓመታት ትርጉም ያለው ለውጥ ለማምጣት በሚችል ደረጃ ያድጋል የሚል እምነት አላቸው። ነፃ የህትመት ውጤቶች በመዘጋታቸውና የነፃ ሚዲያ በመጥፋቱ የኢንተርኔት የዜና አቅርቦት በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ እያደገ ነው። የዞን ዘጠኝ ጦማሪያን በወጣቶችና በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ ያገኙትን ተቀባይነት ስንመለከት የድረገጽ መገናኛ ብዙሃን በመጪዎቹ ዓመታት ከዚህ በላይ ያድጋሉም። ለዚህም የዞን ዘጠኝ አባላት ላበረከቱት አስተዋጽኦ ምስጋና ይገባቸዋል። የፈክት ዘመናዊ የዞን ዘጠኝ የኢንተርኔት አምድ አሁን አሁን እንደወትሮው የበይነመረብ ዘመቻዎችን ማካሄዱን የጉዞ ማስታወሻ የሚሆን የኢትዮጵያ ጋዜጦች ምን ጻፉ ብሎ መፈተሹን አቁሟል። ሶሊያና ሽመልስ አሁን በእስር ላይ በሚገኙት አራት የዞን ዘጠኝ አባላት ላይ ያተኮረው ስራ ወደፊትም እንደሚቀጥል ትናገራለች። ከዚህ በኋላ እንደገና እነሱ ተፈተው እስኪወጡ ድረስ ያው የዞን ዘጠኝ ጦማሪያን ይፈቱ ማለታችን ይቀጥላልና በአጭር ጊዜ እቅድ እስር ቤት የቀርቱን ጓደኞቻችንን ይፈቱ መጠየቁንና የፍርድ ሂደታቸው ምን እንደሚመስልና ፀረ ሽብር ህጉ የተያያዙ ሌሎች ሰዎችን ጉዳይ ምን እንደሚመስል ላይ አተኩረን ነው የምንቀጥለው። ግን ለረጅም ጊዜ ቅድ እነሱ ከእስር ቤት ከወጡ በኋላ የሚሆነውን አሁን ለመገመት በጣም አስቸጋሪ ነው። ግን የሚንቀር ነገር አይመስለኝም። መልክ ሊቀይር ይችላል፣ አቅጣጫ ሊቀይር ይችላል። ግን ይሄ ሀሳባችንን መግለጻችን በተለያየ መልኩ ይቀጥላል፣ በዘን ዘጠኝ ፎርምም ሆነ ከዘን ዘጠኝ ውጭ በሆነ ፎርም ማለት ነው። እሸቴ በቀለ ያጠናቀረው ዘገባ ነበር። የአፋር ብሔራዊ ዴሞክራሲያዊ ፓርቲ በምጻሩ አብዴታ ከፍተኛ አመራር መካከል ክፍፍል መፈጠሩ ተገለጸ። በክፍፍሉ የተነሳ በአፋር ከፍተኛ ውጥረት ተከስቶ እንደነበር አንዳንድ የፓርቲው አባላትና ነዋሪዎች ለዶችቬለ ተናግረዋል። አንድ የአብዴታ ማዕከላዊ ኮሚቴ አባል የሀሳብ ክርክር እንጂ ልዩነት የለም ብሏል። ማንተካፍቶት ስለሺ የሚመለከታቸውን አካላት አነጋግሩ የሚከተለውን ዘገባ አጠናክሯል። አፋር ካለፉት ሶስት ሳምንታት አንስቶ ውጥረት እንደነገሰባት አንዳንድ የአካባቢው ነዋሪዎች ለዶቼቬሌ ተናገሩ። የውጥረቱ መንስኤ በገዢው የአፋር ብሔራዊ ዲሞክራሲያዊ ፓርቲ በምህጻሩ አብዴፓ የስራ አመራር ከፍተኛ ባለስልጣናት መካከል የተፈጠረ የስልጣን ሽኩቻና ክፍፍል እንደሆነ አንድ የአፋር ነዋሪ ለዶቼ ቬሌ ተናግሯል። የኢህአዴግ አጋር ድርጅት በሆነው በአብዴፓ መካከል ክፍፍሉ የተፈጠረው በአፋር መስተዳደር ፕሬዚዳንት ሆነው ለበርካታ ዓመታት በቆዩት አቶ እስማኤል አሊ ሴሮ እና በአብዴፓ ሊቀመንበር አቶ ጣሀ ማህመድ ቡድኖች መካከል እንደሆነም አክሏል። ይሄ ሁሉ የተከሰተው አሁን ከስልጣን ከወረደ አቶ እስማኤል አንድ ሀያ ቀን እንደዚህ ይሆነዋል። እሱ ከወረደ በኋላ ምክትሉ ለጊዜ ይሁን ተብሎ ምክትሉ እየመራ እንዳለ ያው ምክትሉ እንዲመራ አልፈለገም። የእስማኤል ጉርቦች ሀዲስዩም የሚባሉ ጥታ ዘርፍ ኃላፊ በክልሉ ላይ ከእስማኤል የበለጠ ተሰሚነት ያለው ሰውዬ ሀዲስዩም የሚባለው ነው። የአብዴፓ ሊቀመንበር አቶ ጣህና ቡድናቸው በአፋር መንግስት ይመስረት ሲሉ የና አቶ እስማኤል አሊሴሮ ቡድን ደግሞ ጉባኤ አሊያም ግምገማ ተደርጎ ነው መንግስት የሚመሰረተው በሚል መጋጨታቸውን እኙ ነዋሪ ጠቅሷል። ውጥረቱን ተከትሎ የፌዴራል መከላከያ ሰራዊት የአፋር ልዩ ኃይልን ለተወሰነ ቀን ከቦ እንዳይንቀሳቀስ አድርጎት እንደነበረም የአፋር ነዋሪው ተናግሯል። በአብዴፓ መካከል በተፈጠረው መከፋፈል አለመግባባት በመፈጠሩ የአፋር መስተዳደር አፈጉባኤን ጨምሮ አንዳንድ የአብዴፓ አባላት ስብሰባ ረግጠው መውጣታቸውን ነዋሪው አክለው ጠቅሷል። የአፋር ብሔራዊ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አባል የሆኑት አቶ ሃለቶ መሐመድ በፓርቲው የለውጥ ሂደት ጥያቄ እንጂ ክፍፍል የለም ብሏል። በአበዳባ ውስጥ ያለው መከፋፈሉን ሳይሆን ይሄ የትግሉ ነው። ምንድነው አበዳባ ውስጥ አሁን ያለው የነባርን ሂደት መከፈል አለበት ወይስ መላወት አለባት ነው ወቅቱ ለውትን የሚታይፍ ነው። የአፋር የጸጥታ ዘርፍ ኃላፊ ሀጂ ስዩም አዲስ አበባ ለስብሰባ ተጠርተው በሄዱበት ወቅት መኖሪያ ቤታቸው እንደተበረበረ፣ የተወሰነ ገንዘብና ሽጉጣቸው እንደተወሰደባቸውም መረጃ ደርሶናል ሲሉ ነዋሪው ለዶች ዶይቼ ቬለ ተናግሯል። ቀደም ሲል መኖሪያ ቤታቸው በልዩ ኃይል ተከቦ ይጠበቅ ነበረም ብሏል። ፕሬዚዳንቱ እስማኤል አሊሴሮ ከስልጣናቸው ወርደው የአፋር መስተዳደር የህዝብ ተወካዮች ምክር ቤት አባል መሆናቸውን አንድ ማንነታቸው እንዲገለጥ ያልፈለጉ የአብዴፓ ካድሬ ተናግሯል። ዶይቼ ቬለ ያነጋገራቸው የአፋር ነዋሪ ይህንኑ ነው የደገሙት። የወረዱት ምክንያት ያው ከፌዴራል መንግስትም ጋር ግንኙነት አድርገው ነው። አሁን እሳቸው ወርደው በፓርላማ ውስጥ አባል ናቸው ሆነዋል። እሳቸው እና የሐሰን አብዱቃድር የሚባለው በሴኔጋል የኢትዮጵያ አምባሳደር ለምርጫ እንዲቀርብ ተብሎ ነበር እና መንግስት አልፈለገውም። ሐሰን አብዱቃድርና ና አቶ እስማኤልን ለፓርላማ አባል አድርገው ተመርጧቸዋል። ማንነታቸው እንዲገለጥ ያልፈለጉት የአብዴፓ ካድሬ በበኩላቸው በቀድሞ የአፋር ፕሬዚዳንትና ሊቀመንበሩ መካከል የተፈጠረው የስልጣን ሽኩቻ ፓርቲውን በሁለት ቡድን እንዳለያየው ገልጧል። ይሁንና የአብዴፓ ማዕከላዊ ኮሚቴ አባል አቶ ሀለቶ መሐመድ የስልጣን ሽኩቻ ሳይሆን ትንሽ መሳሳብ ነው ያለው ብሏል። ይሄ ተረክቶ ወጥቷል። በስልጣን ላይ ሽኩቻ አለ። ኦሮ ይሄ አፈጉባኤ ወጥቷል የሚለው የምለው ከእውነት የራቀ ነው። እስካሁን ያለው አይደለም። ምናልባት ማድረኩን የመፍተሩ ጉዳይ ነው። ትንሽ መሳሳብ የነበረው ማድረኩ ተፈትረዋል። አሁን የአብዴፓው ካድሬ የፓርቲው ከፍተኛ አመራር ባለመስማማታቸውን በጠቅላይ ሚኒስትሩ ጥሪ ወደ አዲስ አበባ ለአንድ ቀን ተጉዘው መመለሳቸውን ተናግሯል። የፓርቲው ስራ አስፈጻሚና ማዕከላዊ ኮሚቴ ተገማግመው ችግሩን እንዲፈቱ ሶስት የኢህአዲግ አባላት አብሯቸው ወደ አፋር እንዳቀኑ ጉዳዩን በቅርብ እከታተላሉ ያሉ የአፋር ነዋሪው ተናግሯል። የአብዴፓ አባላት ከሰኞ አንስቶ ስብሰባ ላይ መሆናቸውን፣ ስብሰባው ዛሬ በስራ አስፈጻሚ ኮሚቴዎች ቀጥሎ እስከ አርብ ድረስ የሚዘልቅ መሆኑንም ነዋሪውና የአብዴፓ አባል ካድሬው ተናግሯል። ወጣቱ አዲስ ፊት የተማረ ኃይል ማየት ይፈልጋል፣ ህዝቡ ለውጥ ይሻልም ብሏል። በአሁኑ ወቅት በአፋር መንግስት ማቋቋም እንዳልተቻለና የቀድሞ የአብዴፓ ምክትል ሊቀመንበር አቶ አወል አርባ በጊዜያዊነት ፕሬዝዳንት ሆነው እንደተመረጡ ነዋሪው ተናግሯል። ላለፉት 22 ዓመታት በአፋር ስልጣን ላይ የቆየው አንድ ፓርቲ ማለትም የአፋር ብሔራዊ ዴሞክራሲያዊ ፓርቲ በምጻሩ አብዴፓ ብቻ ነው። አብዴፓ በአፋር የሚንቀሳቀሱ ሌሎች ፓርቲዎችን ሆን ብሎ እንዳዳክማቸው የፓርቲው ካድሬ ገልጧል። በአፋር አብዴፓ አመራር መካከል የተከሰተው የስልጣን ሽኩቻ የጎሳ መልክ የያዘ መሆኑ እንዳሰጋቸውም አቶ ኡመርና የፓርቲው ካድሬ ተናግሯል። ማንተካፍቶት ስለ ሺ አድማጮች በዚህ ዘገባ ላይ ያላችሁን አስተያየት በስልክ ቁጥር 00491722666944 ላይ ላኩልን። የአውሮጳ የስደተኞች ቀውስ የመገናኛ ብዙኃንን ትኩረት መሳቡ ቀጥሏል። እንደ የአውሮጳ ህብረት የድንበር ተቆጣጣሪ ድርጅት ፍሮንቴክስ አዲስ መረጃ ከሆነ ካለፈው ጥር ወር አንስቶ እስከ ነሐሴ ድረስ ከ500 ሺህ በላይ ስደተኞች በአውሮጳ ህብረት አባል ሀገራት ገብቷል። ባለፈው በጎርጎሮሳዊው 2014 ዓ ም በጠቅላላው ወደ አውሮጳ የገቡት ስደተኞች ቁጥር 280,000 ገደማ ነበር። ዓለም አቀፉ የስደተኞች ጉዳይ ድርጅት በምጻሩ አይኦኤም ባለፉት ስምንት ወራት ወደ አውሮጳ ከመጡት ስደተኞች መካከል 430,000 ያህሉ አውሮጳ የገቡት የሜዲትራንያንን ባህር አቋርጠው ነው ይላል። እልባት ስላላገኘው የአውሮፓ የስደተኞች ቀውስ ብራሰልስ የሚገኘውን ዘጋቢያችንን ገበያው ንጉሴን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። በአስር ሺህ የሚቆጠሩ ስደተኞች የተላለፉባት ሃንጋሪ ከማክሰኞ ጀምሮ ድንበሯን በአጥር ዘግታለች። ኦስትሪያና ጀርመን የድንበር ቁጥጥር ጀምረዋል። ገበያው፣ የአውሮፓ ስደተኞች ጉዳይ በአሁኑ ሰዓት በምን ሁኔታ ላይ ይገኛል? እንደተገለጸው ሃንጋሪ እንደውም ከድንበሩ አካባቢ አስቸኳይ ጊዜ ሁሉ አዋጅ አውጃ? ስደተኞች እንዳይገቡ መቆጣጠር ላይ ነች። እንደውም ለመግባት በሚሞክሩት ማሰር ሁሉ እንደጀመረች እና ሶስት መቶ ስልሳ ሰባት የሚሆኑ እስረኞች ስደተኞች እንደታሰሩ ሁሉ ተገልጿል። በሌላ መልኩ ደግሞ ስደተኞች አሁንም እየመጡ ነው። ስለዚህ በሃንጋሪ በኩል ወደ ኦስትሪያና ጀርመን ማለፍ ካልቻሉ ሌላ ደግሞ መስመር የፈለጉ ለምሳሌ ወደ ክሮሽያ ከክሮሽያ ወደ በስሎቫኒያ አድርጎ ወደ ኦስትሪያ ለመግባት ሙከራ እያደረጉ እንደሆነና በርካቶች አሁን በክሮኤሽያ በኩል እየመጡ እንደሆነም ይገለጻል። በሰርቢያ በኩል ደግሞ ጫናው እንደበዛና በርካታ ስደተኞች በሰርቢያ እና ሀንጋሪ ደንበር መካከሉ ነው ምናልባት ደንበሩ ይከፈታል በሚል እየተጠባበቁ እንደሆነ በአጠቃላይ ግን ሰርቢያ ከአቅሟ በላይ ስደተኞችን እንደተቀበለችና ምናልባትም ይሄ ሁኔታ ሰብአዊ ቀውስ እንዳይፈጥር ከፍተኛ ስጋት እንዳለ የሰርቢያ መንግስት እያስታወቀ ነው ስለዚህ በአጠቃላይ ግን ችግሩ ተባብሶና የስደተኞችም ችግር እየከፋ እንደሄደ ነው የሚታየው። ልደት፣ ያው እንደሚታወቀው የአውሮጳ ህብረት አባል ሀገራት የሀገር አስተዳደር ሚኒስትሮች ወደ አውሮጳ የገቡ ስደተኞችን ተከፋፍሎ ለመውሰድ በቀረበላቸው ሀሳብ ላይ የሰኞ እለት ከስምምነት አልደረሱም። ታዲያ የአውሮጳ የስደተኞች ጉዳይ እንዴት ይቀጥላል? እንዴት እንደሚቀጥል ነው አሁን ውይይቱ በየቦታው ያለም ዛሬ የአውሮፓ ኮሚሽን በጉዳዩ ላይ ይወያይ ነበር የአውሮፓ ፓርላማ በነገ እለት ምናልባት በዚህ በመቶ ሀያ ሺ እቅድ ላይ ጫና ሊፈጥር የሚችል ምርጫ በማሳለፍ ውሳኔ ያስተላልፋል ተብሎም እየተጠበቀ ነው። ይህ ሁሉ ግን በተጨባጭ ችግሩን እንዴት መፍታት እንደሚቻል የሚያመላክት አይደለም። ምናልባትም እንግዲህ በዚህ ከቀጠለ ችግሩ የከፋ እንዳይሆን ሁሉ ስጋት አለ። ምክንያቱም ክረምቱ እየገባ ነው ህዝቡም እስካሁን በጀርመን እንደታየው ያሳየው ድጋፍና ትብብር እየቀጠለ ሊሄድ ይችላል። ምክንያቱም በተወሰነው ሀገሮች ላይ ነው ጫናው እየበረከተ ያለው እንደ ጀርመን ባሉት እና እዚህ መካከለኛው አውሮፓ ባሉት ሀገሮች ነው። ሌሎች ደግሞ አጥረው እንደነ ዴንማርክ እና ሌሎች የመሳሰሉ ደግሞ አጥረው ስደተኞችን እያስገቡ ስላልሆነ በተወሰነ ደረጃ ያለው የስደተኞች ጫና በህብረተሰቡም ላይ ስጋት ሊፈጥርና እስከ ዛሬ የነበረው አቀባበልም ሊቀንስ ይችላል። ስለዚህ ምናልባት የከፋ እንዳይሆን ነው እንግዲህ ስጋቱ፣ እንግዲህ የከፋ እንዳይሆን ደግሞ አንድ ስምምነት ላይ መድረስ ያስፈልጋል፣ በአባል ሀገራቱ መካከል የተፈጠረውን ልዩነት ለማጥበብ። ከዚህ በኋላ የሚወሰዱት እርምጃዎች ምን ሊሆኑ ይችላሉ? ባለፈው ሰኞ ሚኒስትሮቹ ሳይስማሙ በቀሩበት ጉዳይ እንደገና ተስማምተው ውሳኔ እንዲያሳልፉ የሉክዘምበርግ ጠቅላይ ሚኒስትር ሉክሰምበርግ ነች፣ የአውሮፓ ኅብረት የወቅቱ ፕሬዚዳንት ዳግም በሚቀጥለው ሳምንት የሀገር አስተዳደር ሚኒስትሮችን ስብሰባ ለመጥራትና የሚቻል ቢሆን ለማስማማት የማይቻል ካልሆነ ደግሞ በዚህ በመቶ ሀያ ሺ የዳግም ሰፈራ እቅድ ላይ በድምፅ ብልጫም ቢሆን ለማስወሰን ሙከራ እንደሚያደርጉ እየተገለጸ ነው። ግን ይህ በድምፅ ብልጫ የሚወሰነው ውሳኔ ብዙ ጊዜ በተጨባጭ ተግባራዊ ለማድረግ ያስቸግራል። የአውሮፓ ህብረት በአብዛኛው በስምምነት ነው ውሳኔዎችን የሚያሳልፈው ምክንያቱም መፈጸም ያለበት በአባል ሀገሮች በመሆኑ ስለዚህ መሪዎቹ ተሰብስበው ይህን ችግር መፍትሄ ካልፈለጉለት የአውሮፓ ህብረት ከግሪክ ክራይሲስ የበለጠ ህብረቱን ፈተና ላይ ነው የከተተው። ህብረቱን እንደ ህብረት ለመቀጠል የማይችልበት ደረጃ ላይ ሊደርስ ስለሚችል ምናልባት መሪዎቹ የዚህን ችግር ደረጃ በመገመት መፍትሄ ይፈልጋሉ ተብሎ ነው የሚጠበቀው። እስካሁን መፍትሄ ያላገኘው የአውሮፓ የስደተኛ ቀውስን አስመልክቶ ገበያው ንጉሴ ከብራሰልስ በጣም አመሰግናለሁ። እኔም አመሰግናለሁ ልደት። እንግዲህ አድማጮች አራት ርዕሶች የተተነተኑበት የዜና መጽሔት ጥንቅራችን እዚህ ላይ ያበቃል።